ጋቢና ቪኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋው ነኝ። ለመስተንግዶው ጽዮን ግርማ ከጎኔ ጋቢና ትገኛለች። ሰላም እንደምናመሻችሁ። በዛሬው ዝግጅታችን በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል በአስመራ የተፈረመው የሰላም ወዳጅነት መግለጫ ትግበራ መግባቱን የኢትዮጵያ የውጭ ጉዳይ ሚኒስቴር استاوكا يا اسب ودب لمتاكام سجدتي تدركم هنو عملك طوال سلجي مجمرة <applause> وبداي يا يير ترانسبورت مجمرة نو بأتمرة ديكلاريشن انكت صوست مسارات ترانسبورت بنجدنا كوميونيكيشن مسك ولا تاكروت ناكل سرون ماكلات اخر ميل نو ولا تو يا غراتو مريوتش يفرموا سلجي بزي مسارات ترانسبورت قداي ودا مريت لاي مورال جمرال በሌላ ዘገባ ዓለም አቀፋዊ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ ተገለጸ። በዚኛው ኮንፈረንስ በትላልቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሑፍ አቅራቢዎች ይሆናሉ። የአክሱም ዩኒቨርሲቲ ምክትል ፕሬዝዳንት ዶክተር ኪሮስ ጎሽ በሰጡት ጋዜጣዊ መግለጫ ይዘናል። ሙሉ ዘገባ አለን። በሌላ ዜና ደግሞ የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመ። የፖለቲካ ፓርቲ አባል የሆኑት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጄኔራል አደም መሐመድ ገለጹ። ፓርቲ አባል የሆኑ ሰዎች ከፓርቲ መብታችን ነው። ከዛ ሪዛይን ማድረግ እንችላለን ወይ? ከዚህ ሪዛይን ማድረግ እንችላለን ይሄ በጣም ግልጽ የሆነ ነገር፣ ሁለት ነገሮች እያደበላለግን ልን ሄድ አንችል። ሙሉ ዘገባውን ይዘናል። ሁሉንም ከዝግጅቶቻችን ታገኙታላችሁ። ጋቢና ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። ለቀዳሚ ዜናው መጥተናል። የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማንን በምክትል ከንቲባነት ሾሟል። የአዲስ አበባ ከተማ ምክር ቤት በዛሬው እለት ባካሄደው ልዩ ስብሰባው ነው ኢንጂነር ታከለ ኡማን የአገልግሎት ዘመናቸውን ባጠናቀቁት በዲሪባ ኩማ ምትክ የአዲስ አበባ ከተማ ምክትል ከንቲባ አድርጎ መሾሙን የሀገር ውስጥ መገናኛ ብዙኃን የዘገበው። በሌላ ዜና የፖለቲካ ፓርቲ አባል የሆኑት ት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጀኔራል አደም መሐመድ ገልጸዋል። በጸረ አፓርታይድ መሪው በኔልሰን ማንዴላ መቶኛ ዓመት የልደት ክብረ በዓል ላይ ለመገኘት የቀድሞ የዩናይትድ ስቴትስ ፕሬዚዳንት ባራክ ኦባማ ደቡብ አፍሪካ ናቸው። ኦባማ ዛሬ በዋዜማው የሚያደርጉትን ንግግር ለማድመጥ በጆሀንስበርጓ ክሪኬት ስታዲየም ወደ 14 ሺህ የሚጠጋ ሕዝብ እንደሚሰበሰብም ታውቋል። ወጣቱ ትውልድ ማንዴላ በሕይወት ዘመናቸው የታገሉለትን የዴሞክራሲ የሰብአዊ መብት ከበሬታና ና የእኩልነት አቅጣጫ እንዲከተል ኦባማ በንግግራቸው ያሳስባሉ ተብሎ ይጠበቃል። ይህም ኦባማ ቤተ መንግስቱን ለቀው ከወጡ ወዲህ ካደረጓቸው ንግግሮች ከፍተኛውን ቦታ የሚይዝ እንደሆነም ከወዲሁ ተገምቷል። ኦባማ የመጀመሪያው ጥቁር የዩናይትድ ስቴትስ ፕሬዚዳንት ሆነው ዋይት ሃውስ ከመግባታቸው ቀደም ብሎ እንደ አውሮፓውያን አቆጣጠር ከ2005 ከማንዴላ ጋር ለአጭር ጊዜ መገናኘታቸው አይዘነጋም። ማንዴላ እንደ አውሮፓውያን አቆጣጠር በ2013 ዓ ም ከዚህ አለም በሞት ሲለዩ ደግሞ ባራክ ኦባማ በቀብር ስነ ስርአቱ ላይ ከመገኘታቸውም በላይ እጅግ መሳጭና ልብ የሚነካ ንግግር ማድረጋቸውም ይታወሳል። ባራክ ኦባማ በደቡብ አፍሪካ ጉዟቸው እግረ መንገድ እንደ ቀድሞ አባታቸው ትውልድ አገር ኬንያ ለሁለት ቀናትም ጎራ ብለው ነበር። ውድለታ መጀመሪያ ፕሬዚዳንት ኡሁሩ ኬንያታ ከዚያም ተፎካካሪ መሪው ራይላ ኦዲንጋ ጋር ተነጋግረዋል። ቀጣዩ ቀን ግን አባታቸው ትውልድ መንደር ምዕራባዊቷ ኮጎሎ ከተማ ያሳለፉት የአባታቸው ልጅ የከፈተችውን የስፖርትና የሙያ ማሰልጠኛ ትምህርት ቤትም መርቀዋል። ትላንት ሰኞ ፕሬዚዳንት ዶናልድ ትራምፕና የሩሲያው አቻቸው ቭላዲሚር ፑቲን ያካሄዱትን ውይይት አውሮፓውያንን በተደብላለቀ ስሜትና በእፎይታ መንፈስ እንዳስተናገዱ ይታወቀ እፎይታው ፕሬዚዳንት ትራምፕ ለሩሲያ መሪ ፑቲን ምንም መንገድ ያለመክፈታቸውና ከወዳጅነት ይልቅ በባለጋራነታቸው መቅረባቸው ሲሆን ድብልቁ ስሜት ግን ትራምፕ ከሩሲያ ይልቅ አውሮፓውያንን በጥላትነት የመፈረጃቸው ሁኔታ እንደነበርም ታውቋል። በመጨረሻም የአውሮፓ ህብረትና ጃፓን የዓለማችንን አንድ ሶስተኛ ኢኮኖሚ ሊሸፍን የሚችል አዲስ የነጻ ገበያ ንግድ ስምምነት ተፈራረሙ። ስምምነቱ ዛሬ ማክሰኞ የጃ ጠቅላይ ሚኒስትር ሽንዞ አቤ የአውሮፓ ምክትል ፕሬዚዳንት ዶናልድ ተስክና የአውሮፓ ኮሚሽን ፕሬዚዳንት ጄን ክላውዲ ጃንከር በተገኙበት ስነ ስርአቱ ቶኪዮ ውስጥ ተፈርሟል። አድማጮች፣ ለሰአቱ የያዝናቸው አጠር ያሉ የሚስቱ ዜናዎች እነዚህ ነበሩ። ከቀሬ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዟችን ይቀጥላል። እኔ መስታወት አድረገውና ጽዮን ግርማ አብረን ከአድማስ ስንሻገር እንላችኋለን። ጋቢና ቪኦኤ ስ ቦንሪ ወደ መጀመሪያቸው ዘገባችን ነው የምናልፈው በጠቅላይ ሚኒስትር ዶክተር አብይ አህመድ እና በኤርትራው ፕሬዚዳንት ኢሳያስ አፈወርቂ መካከል በአስመራ የተፈረመው የሰላምና የወዳጅነት መግለጫ ወደ ትግበራ መግባቱን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ። የአሰብን ወደብ ለመጠቀምም ዝግጅት እየተደረገ መሆኑን አመላክቷል። የውጭ ጉዳይ ሚኒስቴር ቃል አቀባይ የሆኑት አቶ መለስ አለምን እስክንድር ፍሬው አነጋግሯቸዋል። ወደ ትግበራ የገቡትን ጉዳዮች ከሚያብራሩበት ይጀምራሉ። በጣም አመሰግናለሁ ስለ ጊዜዎት አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያና በኤርትራ መካከል ያለው ግንኙነት በርካቶች ባልጠበቁት ሁኔታ በፍጥነት እየተሻሻለ መጥቷል። ለዚህ ዋነኛው መሰረት ደግሞ በተለይ የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ በአስመራ ያደረጉት ጉብኝት፣ በዛም የተፈረመው ስምምነት ነው። ያ ስምምነት አሁን ወደ ትግበራ እየገባ መሆኑን ዛሬ በሰጡት ጋዜጣዊ መግለጫ ላይ ጠቃቅሰዋል አቶ መለስ ምንድን ነው ያለው እውነታ? ከዚህ አንጻር እሱን እስቲ ዘርዘር አርገ ንገር። የመጀመሪያ እስክንድር ጊዜ ልስጥልኝ። አመሰግናለሁ። አንተ እንግዲህ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ በአስመራ ያደረጉትን ጉብኝት ተከትሎ በሁለቱ ሀገሮች መካከል የተፈረመ የሰላም የሰላምና የወዳጅነት መገለጫ ነበር። በእንግሊዝኛው አስመራ ዲክላሬሽን ፎር ፒስ ኤንድ ፍሬንድሽፕ የሚባለው ማለት ነው። ስለዚህ ከሰሞኑ በጣም ፈጣን በሆነ መልኩ አንተም እንዳልከው ወደ ትግበራ መሬት ላይ የማውረድ ስራ እየተሰራ ነው። በዚህ መሰረት የመጀመሪያው በአዲስ አበባ እና አስመራ መካከል የአውሮፕላን እንቅስቃሴ ይጀመራል። በነገ እለት የኢትዮጵያ አየር መንገድ የመጀመሪያ የሆነውን በረራ ወደ አስመራ ያደርጋል። ወደ አራት መቶ ስልሳ አምስት የሚሆኑ የመንግስት ኃላፊዎች፣ ባለሀብቶች ታዋቂ ግለሰቦች ለረዥም ጊዜ በሚባል ሁኔታ ከቤተሰቦቻቸው፣ ከወዳጆቻቸው፣ ከዘመዶቻቸው ተለያይተው የነበሩ ኤርትራውያን ወንድሞቻችን እና እህቶቻችን ወደ አስመራ ጉዞ ያደርጋሉ። የኢትዮጵያ አየር መንገድ በአስመራ የትኬት ጽህፈት ቤት ከፍቷል፣ ስራ ጀምሯል። ይህም በሁለቱ መዲናዎች መካከል ያለውን አየር ትራንስፖርት ለማፋጠን የሚረዳ ነው። ስለዚህ የመጀመሪያው ጉዳይ የአየር ትራንስፖርት መጀመር ነው። በአስመራው ዲክላሬሽን አንቀጽ ሶስት መሰረት ትራንስፖርት በንግድና ኮሚኒኬሽን መስክ በሁለቱ ሀገሮች መካከል ትስስሩን ማቀላቀፍ የሚል ነው። ሁለቱ የሀገራቱ መሪዎች የፈረሙት ስሉች። ስለዚህ በዚህ መሰረት የትራንስፖርት ጉዳይ ወደ መሬት ላይ መውረድ ጀምሯል። ቀደም ሲል በኢትዮጵያና የኤርትራ መካከል የዓለም አቀፍ የስልክ ግንኙነት መጀመሩ ሳይዘነጋ ማለት ነው። ሁለተኛው የአሰብ ወደብን ጥቅም ላይ ለማዋል በኤርትራም በኢትዮጵያም በኩል እንቅስቃሴ ተጀምሯል። በእኛ በኩል የማሪታይም አገልግሎት ባለስልጣን፣ የመርከብ ባለስልጣን፣ የትራንስፖርት ሚኒስቴር እና ሌሎች የሚመለከታቸው ሴክተር መስሪያ ቤቶች አንድ ግብረ ኃይል አቋቁመው ይህን ወደብ አገልግሎት ለመጀመር የሚያስችል የቅድመ ዝግጅት ስራ ተጀምሯል። እሱ በጣም በተጋጋለ ሁኔታ እየተካሄደ ነው። በዚህ በኩል አሁን ለመገናኛ ብዙኃን ሊገለጽ የሚችለው የመንገድ ስራ ነው። ወደ አሰብ የሚወስደው መንገድ ለረዥም ጊዜ ጥገናም እድሳትም ሳይደረግለት የቆየ ነው። እሱን የመስራት ስራ በሰፊው እየተካሄደ ነው። ይሄ በምዕራብ በኩል በምስራቅ በኩል በአሰብ መስመር ያለው ነው። ከዛ ውጭ ግን ኢትዮጵያ ከኤርትራ ጋር በምትዋሰናቸው አካባቢዎች የሕዝብ ለሕዝብ ጉድኝትና እንቅስቃሴ ማድረግ እንዲቻል በሁለቱ መንግስታት በኩል እንቅስቃሴ የደረገ ነው። እኛ ያሰብ ወደ ወደብን ለመጠቀም የምናደርገውን እንቅስቃሴ በተመሳሳይ በኤርትራ በኩልም እንደዚህ አይነት ለአገልግሎት ለማብቃት እንቅስቃሴ እያደረጉ እንደሆነ መረጃው አለን። ስለዚህ የኢትዮጵያ አየር መንገድ ስራ መጀመሩ፣ ቀደም ሲልም ከዛ በፊት ስልክ አገልግሎት ጀምረዋል። የወደብ አገልግሎትም ጀምሯል። እንግዲህ ሌላኛው በሁለቱ ሀገሮች መካከል የልዩነት ግንብ ማፍረስ አገሮቹን፣ ህዝቦቹን የሚያገናኝ የፍቅር የህብረት ድልድይ እንገንባ ሲባል ነበር። ይህን በማድረግ በኩል በጣም ተጠቃሽ የሚሆነው እና በረዥም ጊዜ ሲጠበቅ የነበረው በሁለቱ ሀገሮች መካከል ያለውን የዲፕሎማሲ ግንኙነት ቀደም ሲል ወደ ነበረበት የመመለስ እንቅስቃሴ ነው። ይሄ በእንግሊዝኛው ኖርማላይዜሽን የሚባል ነው። ይህን ማድረግ ቢቻል በኤርትራ በኩል አዲስ አበባ ያለውን ኤምባሲ በትናንትና ሁለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እና የኤርትራው ፕሬዚዳንት ክቡር ፕሬዚዳንት ኢሳያስ አፈወርቂ ባሉበት ተመርቆ በይፋ ተከፍቷል። በኢትዮጵያ በኩል አስመራ ያለውን ቀደም ሲል የነበረውን ኤምባሲ መክፈት በሚቻልበት ሁኔታ ላይ ቅድመ ዝግጅት ስራ በእኛ በኩል እየተካሄደ ነው። ይሄ እንደተጠናቀቀ ለህብረተሰቡም ለመገናኛ ብዙሀንም ይፋ የምናደርገው ይሆናል። የእነዚህ የኤምባሲዎች መከፈት በኢትዮጵያና ኤርትራ መካከል የህዝብ ለህዝብ ዝውውር እንዲኖር የተለያዩ ቤተሰቦች እንዲገናኙ የተበጠሰ ግንኙነት መቀጠል እንዲችል ከዚያም ባለፈ ግን በሁለቱ ሀገሮች መካከል ተቀዛግዞ የነበረው የኢኮኖሚ እንቅስቃሴ ህይወት እንዲዘራ እድል የሚሰጥ አጋጣሚ ይፈጥራል። የዛሬው እንግዲህ ይህንን የሚጠብቅሰው አልነበረም። አሁን ከወር በፊት ወይ ከሦስት ወር በፊት የነበረው እና እንደ እሱም ማለት ቀጥታ እውነት ነው። የዛሬ መቶ አራት መቶ አምስት ቀን ይሄ የሚታሰብ የሚታለም የሚገመትም ነገር አልነበረም። ትክክል ነው። ይሁን እንጂ ሁለት መሰረታዊ ነገሮች አሉ። አንድም በሁለቱ ሀገሮች ህዝቦች መካከል መሰረታዊ የሚባል ችግር አልነበረም የለምም። ተግባር ያሳየን ነገር ይሄ ነው። ኢትዮጵያውያንና ኤርትራውያን አንድ ህዝቦች ናቸው። በተለያየ መልክዓ ምድር የሚኖሩ አንድ ህዝቦች ናቸው። የጋራ ቋንቋዎች አላቸው። የጋራ እሴቶች፣ ትውፊቶች፣ ባህሎች አሏቸው። የጋራ የጀግንነትም የይቅር ባይነትም ባህሎች አሏቸው እሱ ነው በተግባር የታየው ከዛ ባለፈ ግን የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ከበዓለ ሲመታቸው ጊዜ ጀምሮ ከኤርትራ ጋር ያለው ግንኙነት እንዲሻሻል ይህንን ግንኙነት በማሻሻል የሁለቱ ሀገሮችን ጥቅም ብቻ ሳይሆን ለክፍለ አህጉራዊ ውህደት ለመስራት ቁርጠኝነታቸውን ከመጀመሪያ ቀን ጀምሮ ያለምንም ጅሩንታ እና ያለምንም እግር መጎተት። ቁርጠኝነታቸውን አሳይተዋል። ይሄ አንደኛው ነው። ፈረንጆቹ እንደሚሉት ታንጎ በአንድ ሰው አይደነስም፣ በአንድ እጅ ማጨብጨብ አይቻልም። ከክቡር ጠቅላይ ሚኒስትሩ ለተሰነዘረው የሰላም ሀሳብ የኤርትራው መሪ የሰጡት በጎ ምላሽ ሁለተኛው አስተዋጽኦ ተደርጎ ሊወሰድ ይችላል። እስክንድር በአለም አቀፍ ግንኙነት ሳይንስ ውስጥ በመሪዎች መካከል ያለ መናበብ፣ መቀራረብ እና አይን እና አይን ለመታየት መቻል ከዚህ መሪ ወይም ከዚች መሪ ጋር መስራት ይችላለሁ፣ መነጋገር ይችላለሁ ብሎ ማሰብ ወይም በእንግሊዝኛው ሊደርሽፕ ከሚስሊ በጣም አስፈላጊ ነው። እኔ እሱ በሶስተኛ ደረጃ መታየት ያለበት ይመስለኛል። እና የዛሬ ኦክስፎር በፊት የማይታሰብ የማይታለም ጉዳይ በእንደዚህ አይነት ፍጥነት ለውጥ ያመጣበት ምክንያት ይሄ ይመስለኛል። ኤርትራውያን ለክቡር ጠቅላይ ሚኒስትሩ ባደረጉት በጣም ወንድማዊ አቀባበል እና አሸኛኘት ለእሳቸው ብቻ አለን ለኢትዮጵያውያን ያላቸውን ፍቅር አሳይታሉ። በተመሳሳይ መንገድ ኢትዮጵያውያን ከአዲስ አበባ እስከ ሐዋሳ እና ዙሪያው ከተማዎች በአጠቃላይ ኢትዮጵያ እንደ ሀገር ለኤርትራው ፕሬዚደንት ያደረጉት አቀባበል ለእሳቸው ብቻ ያደረገ አቀባበል ተደርጎ መወሰድ የለበትም። የረዥም ጊዜ ትስስር እና ናፍቆት እና አክብሮት ላላቸው ኤርትራን ወንድሞቻችንና እህቶቻችን ያለንን ፍላጎት በየትኛውም ደረጃ አስመራሙ የሆነ አዲስ አበባ በዚህ ደረጃ ለሀገር መሪ አቀባበል ተደርጎ አያውቅም። ለሀገር መሪ የተደረገው አቀባበል ደግሞ ያለምንም ወጥዋት ቀላጤ ቀላጤና ቅስቀሳ ያደረገ ነው። አዲስ አበባ ውስጥ ከቦሌ እስከ ቤተ መንግስት በሌሊት ሰው ተሰልፎ አቀበል ሲያደርግ ማንም ጥሪ አላቀረበትም። እንዲሁም በመንግስት በኩል የኤርትራው ፕሬዚደንት ወደ አዲስ አበባ እንደሚመጣ የተነገረው አርብ አስራ ምጣት ላይ የመንግስት ኮሚኒኬሽን መግለጫ የሰጠበት የውጭ ጉዳይ ሚኒስትር የቃል አቀባይ ፕሬዚደንት መግለጫ የሰጠበት ስለዚህ፣ በዚህ ጉብኝት አንድ የታየ ነገር ቢኖር ሁለቱ ህዝቦች ሰላም ይፈልጋሉ የጥላቻ ጥቁር መጋረጃ እንዲቀደድ ይፈልጋሉ። እናቶች ልጆቻቸው በሕይወት ኖረው ምሽግ ወይም አውደ ግንባር ሳይሆን ትምህርት ቤት ደርሰው እንዲመጡ ይፈልጋሉ። ይሄ ነው የታየ አቶ መለስ እንግዲህ ነገ ጠዋት በሚኖረው በረራ የህዝብ ለህዝብ ግንኙነቱ የበለጠ እንደሚጠናከር ገልጸዋል። ከኢኮኖሚያዊ ግንኙነት አንጻር በተለይ የአሰብ ወደብን ከመጠቀም አንጻር፣ አሁን የአሰብ ወደብን ለመጠቀምም ዝግጅት እየተደረገ ነው ብለዋል። ዘርዘር ያሉ ነገሮች አሉ ወይ? ከጠቅላይ ሚኒስትር አብይ አህመድ ለምሳሌ በሚሊኒየም አዳራሽ ባደረጉት ንግግር እኔና አቶ ኢሳያስ ስንደመር አሰብን በጋራ እንጠቀማለን ብለዋል። ከዛ ውጭ ግን አሰብን ለመጠቀም በሁለቱ ሀገራት መካከል እየተደረገ ዝርዝር ስምምነት አለ ወይ? ምንድን ነው የሚሆነው ቀጣዩ ሂደት? ከዚህ አንጻር እንግዲህ ሁለቱ መሪዎች አስመራ ላይ የፈረሙት የውሳኔ መገለጫ ተከትሎ በውጭ ጉዳይ ሚኒስትሮቹ የሚመራ የጋራ ኮሚሽን እንዲቋቋም ተወስኗል። ከሌሎች ጎረቤቶች ሀገሮች ጋር እንደምናደርገው ሁሉ ይሄ የሚቋቋመው የጋራ ኮሚሽን በኢኮኖሚ በማህበራዊና ፖለቲካ ጉዳዮች ላይ ያተኮሩ ዝርዝር ጉዳዮችን በቅርቡ ያያል ተብሎ ይጠበቃል። ለምሳሌ ቅድም ከነሳ የወደብ ጋር በተያያዘ ምን አይነት አጠቃቀም ነው መኖር ያለበት? ክቡር ጠቅላይ ሚኒስትሩ ያሉት እንዳለ ሆኖ፣ ታሪፉ ምን መሆን አለበት ያው በምንድን ነው መፈጠን ያለበት የሚሉ በየመስኩ ዝርዝር ጉዳዮች በቀጣይ የሚታዩ ይሆናሉ። እነሱ ጊዜ በፈቀደ ቁጥር እና መጠን ወደፊት የምናሳውቅ ይሆናል። አቶ መለስ እንግዲህ ስምምነቶች ተፈረሙ፣ ለሀያ ዓመታት የነበረው ፍጥጫ እንዲቆም ተደረገ፣ ሰላም ወረደ። ከዚህ በኋላ በዋነኛነት የሚጠበቀው ቀጣይ ሂደት ምንድን ነው? ኤምባሲዎቹ መከፈታቸው እንደተጠበቀ ሆኖ ማለት ነው። ቀደም ሲል ለመግለጽ እንደሞከርኩት በሁለቱ ክቡራን የውጭ ጉዳይ ሚኒስትሮች የሚመራው የጋራ ኮሚሽን በዝርዝር ጉዳዮች ላይ እየተነጋገረ እየመከረና እየዘከረ የሁለቱን ሀገሮች ግንኙነት የበለጠ የሰመረ ለማድረግ ጥረት ያደርጋል። አቶ መለስ አለም፣ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ፣ በጣም አመሰግናለሁ ስለ ጊዜው፣ እግዚአብሔር ይስጥልኝ።

ወደ ተከታዩ ዘገባችን እናልፋለን። ወደ ትግራይ መቀሌ ነው የሚወስደን። ትግራይ ወዴት በሚል የውይይት መነሻ ሀሳብ ዓለም አቀፍ የምሁራን ጉባኤ ከነገ ጀምሮ በትግራይ መቀሌ ከተማ እንደሚካሄድ የአክሱም ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ኪሮስ ገለጹ። ዶክተር ኪሮስ በሰጡት ጋዜጣዊ መግለጫ በእውቀት ላይ የተመሰረተ ማህበረሰብ ለመፍጠር የተዘጋጀ እንደሆነ ተናግረዋል። ዘጋቢያችን አለም ፍሳሀዬ ዘገባውን አድርሶናል። ዶክተር ኪሮስ ማብራሪያ ከሚሰጡበት ይጀምራል። ቫ አዲስ ትግራይ ብለን በእውቀት የተመሰረተ ማህበረሰብ ና ኢኮኖሚ መፍጠር የሚል መሪ ቃል ነው ያለው። በዚህኛው ኮንፈረንስ በትላልቅ ዓለም አቀፍ ተቋሞች የሚሰሩ ምሁራን ጽሁፍ አቅራቢዎች ይሆናሉ። የተለያዩ የዓለም አቀፍ ተሞክሮዎችንም እዚሁ አዳራሽ ቀርበው ውይይት የሚካሄድባቸው ናቸው የሚሆኑት። በየዘርፉ በግብርና በዓለም አቀፍ ምን ምርጥ ተሞክሮ ነው ያለው? ከትግራይ አንጻር እንዴት ነው መሄድ ያለብን? የሚል ሰፊ ውይይት የሚካሄድበት በጤናው ዘርፍም በአይሲቲውም በኢነርጂውም በወጣቶች ግንባታ ሰፋፊ የምርምር ልምድ ያላቸው ሰዎች የሚቀርብ ነው። ተሳታፊዎቹም ከውጭ የሚመጡ አሉ። ከሀገር ውስጥም ከሁሉም ዩኒቨርሲቲዎቻችን እየተወጣጡ ምሁራን አሉ። እንደዚሁም ፍላጎታችን ልማት ነው። ልማትን ልናመጣ ከሆነ ምሁር ለብቻው፣ መንግስትና ህዝብ ለብቻው፣ ኢንዱስትሪ ለብቻው ተነጥሎ የሚሄድ ሳይሆን ቴትራ ሃይድሮን ስትራክቸር መፍጠር መቻል አለበት። በዚህ ታላቅ የትግራይ ምሁራን ኮንፈረንስ የሚሳተፉ አካላትና ከኮንፈረንስ የሚጠበቀውም በመግለጫቸው አብራርተዋል። በተለያየ አጋጣሚ ውጭ ላይ ያለ የምሁር አካል በተለያየ አጋጣሚ ያገኘውን እውቀትና ክህሎት አለ። በተለያየ አጋጣሚ የተሻለ የያዘው ኢንቨስት የማድረግ አቅምም አለ እውቀቱም አለ፣ ከሁሉም በላይ እውቀቱም አለ። ስለዚህ ይህንንም እንዴት አድርገን ነው ወደ ማህበረሰቡ ጥቅም ላይ የምናውለው የሚለውም ውይይት የሚካሄድበትና በቀጣይነትም ተቋማዊ አሰራር ይዘው እንዴት ነው እንደዚህ ኮንፈረንስ ማካሄድ የምንችለው ብለንም እንደ ምሁራን የምንወያይበትና አንድ አቅጣጫ የምናስቀምጥበት ታላቅ ኮንፈረንስ ነው ማለት ነው። ይህ ኮንፈረንስ በትግራይ ክልል የሚገኙ አራቱ ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ ተሰጥተዋል። ይህ ኮንፈረንስ በትግራይ ክልል በሚገኙ አራት ዩኒቨርሲቲዎች አስተባባሪነት እንደሚካሄድ ተገልጠዋል። ዛሬ ማምሻው ለሁሉም የሚዲያ አካላት መግለጫ በተሰጠበት ቀን ሁለት ከጀርመን የመጡ ሙራ እንደነበሩ ይታወቃል። ዓለም ፍትሀ ለአሜሪካ ሬዲዮ ከመቀለ አለም ፍሳሐን ለዘገባው እናመሰግናለን። እያደመጣችሁ ያላችሁት የ ቪኦኤ ወይም የአሜሪካ ድምጽ ሬዲዮ የጋቢና ዝግጅታችንን ነው። ወደሚቀጥለው ዘገባችን የምናልፈው፣ የአዲስ አበባ ከተማ አስተዳደር የከንቲባውን ቦታ ተክተው እንዲሰሩ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመ። በሌላ ዜና የፖለቲካ ፓርቲ አባል የሆኑት ደህንነት አገልግሎት ሰራተኞች ከፓርቲ አባልነታቸው አሊያም ከተቋሙ መልቀቅ እንዳለባቸው ዋና ዳይሬክተር ጀነራል አደም መሐመድ ገለጹ። ጽዮን ግርማ ዝርዝሩን ይዛለች። የሀገር ውስጥ መገናኛ ብዙኃን በዛሬው ዕለት እንደዘገቡት የአዲስ አበባ ከተማ ምክር ቤት በዛሬው ዕለት ባካሄደው ስብሰባ ከተማዋን በከንቲባነት የመሩትን ከንቲባ ድሪባ ኩማን አንስቶ ኢንጂነር ታከለ ኡማን በምክትል ከንቲባነት ሾመዋል። ኢንጂነር ታከለ የአዲስ አበባ ከተማ ምክር ቤት አባል ባለመሆናቸው በከንቲባነት ሊሾሙ እንዳልቻሉ ተገልጾ፣ ሆኖም ግን በምክትል ከንቲባነት ማዕረግ የከንቲባነትን ስራ ያከናውናሉ ተብሏል። በሌላ ዜና በቅርቡ የተሾሙት የብሔራዊ የመረጃና ደህንነት አገልግሎት ዋና ዳይሬክተር ጀነራል አደም በተቋሙ ውስጥ የሚያገለግሉ ሰራተኞች የትኛውንም የፖለቲካ አቋም ማራመድ መብት እንዳላቸው ጠቅሰው ነገር ግን ወይ ከፓርቲው አሊያም ከስራቸው ሊለቁ እንደሚገባ ተናግረዋል። የፖለቲካ አሳሰባችን እንደ ዜጋ እንደ አንድ ዜጋ የማንኛውም አመለካከት መብታችን ነው። በተቀረ ግን ከዚህ በፊት በነበሩት አካሄዶች እንደማንሄድ መተዋቀ ስራችንን መስራት አለ 24 ሰዓት ነው መስራት ብዙ አሳይመንቶች አሉ። ፓርቲ አባል የሆኑ ሰዎች ከፓርቲ መብታችን ነው። ከዛ ሪዛይን ማድረግ እንችላለን ወይ ከዚህ ሪዛይን ማድረግ እንችላለን ይሄ በጣም ግልጽ የሆነ ነገር ሁለት ነገሮች እያደበላለግን ሄዳች። ጄኔራል አደም ይህንን ያሉት ለሶስት ቀናት በሚቆየው አዲሱን አመራር በሚያስተዋውቀው ስብሰባ ላይ መሆኑን የሀገር ውስጥ መገናኛ ብዙሃን ዘግበዋል። አድማጮች በእነዚህ ሁለት ጉዳዮች ላይ ሰፋ ያለ ዘገባ ይዘን እንመለሳለን። ወደ መጨረሻው ዘገባችን ነው የምናልፈው። እስረኞች ከእስር ቤት እየተለቀቁ ነው። ቀጣይ ህይወታቸው ምን መሆን አለበት? ምን ድጋፍስ ያስፈልጋቸዋል? የሚል ጥያቄን ጽዮን ግርማ ይዛ ሶስት የህግ ባለሙያዎችን አነጋግራለች። ወደዛው እንለፍ። ከኢትዮጵያ እስር ቤቶች ውስጥ እስረኞች መለቀቅ ከጀመሩበት ካለፈው ስድስት ወር ጀምሮ እስካሁን ምን ያህል ሰዎች ከእስር እንደተለቀቁ ተጣርቶ የቀረበ የቁጥር መረጃ የለም። ምን ያህል ሰዎች ታስረው ነበር፣ ምን ያህልስ በእስር ቤቶች ቀሩ ለሚሉ ጥያቄዎች ምላሽ የሚሰጥ አካልም አልተገኘም። በአንጻሩ ከእስር የተለቀቁ እስረኞች መልሶ ለመናገርና ለመስማት የሚከብድ ዘግናኝ የማሰቃየት ተግባራት እንደተፈጸሙባቸው እየተናገሩ ነው። ለማህበራዊ አካላዊና ስለ ልቦናዊ ችግር እንደተጋለጡም ይናገራሉ። እነዚህ ተፈቺ እስረኞች ተመልሰው ወደ ማህበረሰቡ በሚቀላቀሉበት ወቅት የተረጋጋ ህይወት መምራት እንዲችሉ ምን መደረግ አለበት? በሚለው የውይይት መነሻ ሀሳብ ሶስት እንግዶች ጋብዣለሁ። ከአዲስ አበባ አቶ አመሀ መኮንንና አቶ ወንድሙ ኤብሳ የህግ ጠበቆች ሲሆኑ በአብዛኛው ከፖለቲካ ጉዳዮች ጋር በተያያዘ ለሚከሰሱ ሰዎች ጥብቅና በመቆም ይታወቃሉ። አቶ ፍስሀ ተክሌ ደግሞ የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኒ ናቸው። አቶ ፍስሀ ከሚያብራሩበት ውይይቱ ይጀምራል። እነዚህ የጸረ ሽብር አዋጅም ሆነ በሌላ ከእንደዚህ ጋር በተገናኘ መልኩ ታስረው የነበሩ ሰዎች የማስተካየት እና ከሲቪልና ውጭ የሆነ አያያዝ ይደረግባቸው እንደነበር ይታወቃል። ያው የመንግስት ሚዲያ አምኖታል። ዚያን ላይ የቀረቡ የተናገሩ ነውና መለቀቃቸው ጥሩ ቢሆንም ብዙ መስተካከል እና መደረግ ያለባቸው ነገሮች እንዳሉ ግልጽ ነው። አካላዊ ጉዳት ደርሶባቸዋል። ስነ ልቦናዊ ጉዳት ደርሶባቸዋል። ፍትህ አጥተዋል። ከመሰቃየታቸው ባል በተጨማሪ ደግሞ ተሰቃይተው በሰጡት የእምነት ቃል ወይም ደግሞ ማስረጃ ተፈርዶባቸዋል። ስለዚህ ፍትህ ያጡበትን ነገር አለ። እነዚህ ሰዎች አስፈላጊው ሁሉም ማህበራዊና ህጋዊ የፍትህ ጥያቄያቸው ሊመለስላቸው ይገባል ነው ምንለው። ለምሳሌ ለደረሰባቸው ጉዳት ካሳ ያስፈልጋቸዋል። ይህንን የማሰቃየት እርምጃ የወሰዱባቸው ሰዎች አስፈላጊውን ቅጣት ሊያገኙ ይገባል። ምክንያቱም ቶርቸር ወይም ደግሞ የማሰቃየት ኢሰብአዊ አያያዝ እንደምታውቁት ዓለም አቀፍ ወንጀል ነው። በተለይ በዚህ ደረጃና በዚህ በተቋም ደረጃ ሲካሄድ ዓለም አቀፍ ወንጀል የመሆን እድሉ ከፍተኛ ነው። ትልቅ ወንጀል ነው ማለት ነው ነው። ይህም የፈጸሙ ሰዎች ለህግ መቅረብ አለባቸው ነው የምንለው። ከዛ በተጨማሪ እንግዲህ ይህም እንዲካሄድ ሁኔታውን ያመቻቸ የህግ ስርዓት አለ። ከወንጀለኛ መቅጫ ስርዓታችን ጀምሮ እስከ ፀረ ሽብር አዋጁ፣ ፍርድ ቤታቸዎችን፣ የዳኞች ሹመት፣ የፍርድ ቤቶች የዳኞች ነጻነት፣ እነዚህ ሁሉ አብረው መፈተሽ አለባቸው እና አሁን የታየው ነገር ገና ጅምር ነው። ብዙ መስተካከል እንዳለባቸው ነገሮች እንዳሉ ከተጎጂዎቹ ተፈላጊው ካሳ የገንዘብ፣ የሞራል፣ የጤና፣ የማቴሪያል ሁሉ የሚደረግላቸው ሊቀመ ይገባ ነው የሚያሳየው። አቶ ወንድሙ ኢብሳ እርስዎ ለአብዛኞቹ እስረኞች ጥብቅና በመቆም ይታወቃሉ። ና እስረኞቹ ከዚህ በኋላ የሚኖራቸውን የማህበራዊ ህይወትም በስራዎትም አጋጣሚ ባሉትም ግንኙነት ያውቃሉ ተብሎ ይገመታል። ና እነዚህን እስረኞች ለምሳሌ ማህበራዊ ድጋፍ ይደረግላቸው ባል እስረኞቹን በቁጥር ምን ያህል እንደሆኑ ምን ያህል የማሰቃየት ተግባሮች እንደተፈጸሙ የሚታወቅ ነገር አለ? አመሰግናለሁ ለሰጣሽኝ እድል። እንደተባለው በቁጥር ወደ ስድስት መቶ የሚሆኑ በፌዴራል ደረጃ እና ከፌዴራል ውጪ ደግሞ እንዲሁ ወደ ሺህ የሚቆጠሩ በዚህ በሽብር ጉዳይ ጋር በተያያዘ ባለፉት ሶስት አመታት እንቅስቃሴ እያደረጉ ከሚገኙ ጠበቆች አንዱ ነኝ። ከነዚህ በጣም በተለይ በፌዴራል ሰበር ችሎ በሽብር ክስ ተከሶ ከፍተኛ ጉዳት የደረሰባቸው አብዛኞቹ ወደ ስድስት መቶ የሚሆኑት አብዛኞቹ ከኦሮሚያ፣ ከአማራ፣ ከትግራይ፣ ከደቡብ ሌሎቹ ከአዲስ አበባ የተባሉታ ከፍተኛ የሆነ የአካል ጉዳት የሞራል ሞራል ዝቅጠት እንዲሁም ደግሞ ዘርን መሰረት በማድረግ ኢሞራላዊ የሆነ ድርጅት ተፈጽሞባቸዋል። ያው ቀደም ተብሎ ቢዘገይም የኢትዮጵያ ሰብአዊ መብት ኮሚሽንም እንዳረጋገጠው አስሩ የእጅ ጣቶቻቸው ጥፍር እንደተነቀለ የእግራቸው እንደተነቀለ ወንዶች እንደተኮላሹ ሴቶች ደግሞ ራቁታቸው ነው። ወንዶቹን በሚመረምሩበት ጊዜ አካላዊ ብልታቸውን እየነካኩ እጅግ ሞራል የሚነካ ነገር እንደተፈጸመ የተኮላሹ ወንዶች በቁጥር ከማስታወሳቸው፣ አቶ ወንድሞ እነዚህን እንግዲህ ስራቸው ነው የቆየ ነውት፣ እና እነዚህን እነዚህን የተፈቱትን እስረኞች መልሶ ለማቋቋም ምን ያስፈልጋቸዋል? የተፈ መልሶ ለማቋቋም የኢትዮጵያ ህገ መንግስት አንቀጽ ሰማንያ ስምንት ነው። አንቀጽ ሶስት የሚጠቅሰው መነሻ አድርጌ ምንድን ነው የምለው፣ አንቀጹ የተፈጥሮና ሰው ሰራሽ አደጋዎች እንዳይደርሱ አደጋው ከደረሰ በኋላ ደግሞ ለተጎጂ መንግስት ወይም ደግሞ የሚመለከተው አካል እርዳታ ማድረግ እንዳለበት ይገልጻል። ይሄ የአገሪቷ ሕገ መንግሥት ነው። እንዲሁም ደግሞ የወንጀል ህግ የወንጀል ህግ አንቀጽ ሰባት መቶ ሀምሳ ስድስትም የጉዳትና የሞራል ካሳ የነገሩ ሁኔታዎች ተገቢ ሆኖ ሲገኙ ተጎጂዎቹ ደንብን በመተላለፍ ለደረሰው ጉዳት መጠየቅ የሞራል የማቴሪያል ካሳ እንዲከፈላቸው ያዛል። እንዲሁም ደግሞ የፍትሀ ብሔር ህጋችን አምሳ አመት ያስቆጠረውም ከስድስት መቶ አስራ አምስት አንቀጽ ጀምሮ በስድብ በማዋረድ፣ ስድስት መቶ አስራ ስድስት ስድስት መቶ አስራ ሰባት መቀስቀስና አፈጻጸሙን ቃልን መንሳት፣ እንደዚህ የግል ቤቶታ በማቅረብ በህግ ሰው ሁሉ በህግ ፊት እኩል ነው በምለው መሰረት እና ሰባት መቶ አምሳ አምስት በሚያዘው መሰረት የጉዳትና የሞራል ካሳ መጠየቅ እንደሚችሉ ህጉ ያስቀምጣል። መንግስት ካሳ መክፈል አለበት። ጣጥፎቹ ለጉዳት ለህግ መቅረብ አለበት። ኤንጂዎች መርዳት አለባቸው። ቤተሰቦች መርዳት አለባቸው። ደጋፊዎች መርዳት አለባቸው። በጣም አመሰግናለሁ አቶ ወንድሙ ይብሳ። አቶ ወንድሙን እናመሰግናለን። የዚህ ውይይት ሙሉ ክፍል በድረገጻችንና በዌብሳይታችን ላይ ታገኙታላችሁ። እንግዲህ የዛሬው ፕሮግራማችን በዚሁ ተጠናቋል። በፌስቡክ ቪኦኤ አምሐሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪኦኤም በመጠቀም አስተያየቶቻችሁን አድርሱን። በሰላም በጤና ያገናኘን። በቴክኒክ ፕሮግራማችንን ሊመራ የነበረው ሞክቢል ያቤሮ ነው። የምሽቱ ስርጭት መሀንዲስ ደግሞ ሱሌይማን ነበረ። ስናስተናግዳችሁ ያመሸነው ደግሞ እኔ መስታወት አድራጋው እና ጽዮን ግርማ ነበርን። ጉዟችሁ የሰመረ ይሆን እያለን እንሰናበታለን። መልካም ምሽት። በነገው ጉዞ እንገናኝ። Son en Rodonis, aquí América.